ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ምርጫው ዲሞክራሲያዊ ነፃ እና ፍትሃዊ ስለመሆኑ እና መንግስት በዚህ ዙሪያ እና ደግሞ የምርጫ ቦርስ በማድረግ ላይ ስላሉት ዝግጅት አንዱ እና ትኩረት የተሰጠው ጉዳይ ነበር። ቀጣይ ትብብሩም ተጠናክሮ እንዲቀጥል የሚያስችል ውይይት ነበር የተካሄደው። በኢትዮጵያ ውጭ ጉዳይ ሚኒስቴር የአውሮፓ ጉዳዮች ዳይሬክተር ጄኔራል የካሳ ገብረ ዮሐንስ ድምፅ ነበር የተሰማው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫው በተሳካ ሁኔታ እንደሚጠናቀቅ ለአውሮፓ ሕብረት ሉካም ቡድን የገለጡላቸው መሆኑን ካስረዱበት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን፣ ይህ በየዕለቱ ከሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ ና ሀያ ሁለት እንዲሁም ሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ማክሰኞ ሚያዝያ ሀያ አንድ ቀን ሁለት ሺ ሰባት ዓመተ ምህረት ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና አሉላ ከበደንን። አሁን በቅድሚያ የዓለም ዜና ኢትዮጵያ እስር ላይ የምትገኘውን ጋዜጠኛ ሪዮት አለሙን ቪየትናም ደግሞ ጋዜጠኛ ታፎንግ ታንን እንዲለቁ ዩናይትድ ስቴትስ ጠየቀች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍሪ ራትካ ናቸው ዛሬ ለጋዜጠኞች በሰጡ መግለጫ ይህንን መንግስታቸውን የመንግስታቸውን ማሳሰቢያ ያስተላለፉት። ሰለሞን አባተ ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዚህ ሳምንት እያወጣቸው ባሉ ተከታታይ የፕሬስ መግለጫዎች በዓለም ዙሪያ በየእስር ቤቱ ያሉ ጋዜጠኞችን በየቀኑ እያነሳ ይገኛል። በዚህ ፍሪ ደ ፕሬስ ወይም ፕሬስን ነጻ አውጡ በሚለው ዘመቻው የዛሬው የመስሪያ ቤቱ መግለጫ ካተኮረባቸው ሁለት ጋዜጠኞች አንዷና ቀዳሚዋ የቀድሞዋ የከፍተኛ ሁለተኛ ደረጃ ትምህርት ቤት እንግሊዝኛ መምህር ኢትዮጵያዊቱ ፍሪላንስ ጋዜጠኛ ርዮት በጸረ ሽብር ሕጉ መሰረት በተመሰረተባት ክስ ጥር 10 204 ዓ ምህረት እስራት ተፈርዶባት የ14 ዓመት እስራት ተፈርዶባት እስከ ዛሬ ውህን ቤት እንደምትገኝ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጄፍ ራትካ ጠቁመዋል። ሪዮት ኢትዮጵያ ውስጥ ከስራቸው ጋር በተያያዘ በተመሠረቱባቸው ክሶች ምክንያት ከታሰሩ ዐሥራ ስምንት ጋዜጠኞች አንዷ ስትሆን ይህ ሁኔታም ኢትዮጵያ በአህጉሩ ብዙ ጋዜጠኞችን በማሰር ቀዳሚዋ እንድትሆን አድርጓታል። ርእዮት የመንግስቱን ፖሊሲዎች የሚተቹ ጽሑፎችን በጋዜጣ በማውጣቷ ምክንያት በሰኔ 2003 ዓ ም ተይዛ የሽብር ፈጠራ ክስ ከተመሠረተባት በኋላ የ14 ዓመት እስራት ተፈርዶባት እንደነበረ ያስታወሱት ራትካ የእስራት ዘመኗ ወደ አምስት ዓመት ዝቅ እንዲል ጠቅላይ ፍርድ ቤቱ በነሐሴ 2004 ዓ ም መወሰኑን ተናግረዋል። ይሁን እንጂ ክሱ ሙሉ በሙሉ እንዲሰረዝላት በተከታታይ ያቀረበቻቸው የይግባኝ አቤቱታዎች ውድቅ መደረጋቸውንም ራትኩ አመልክተዋል። We call on the government to release Riyut, who is imprisoned simply for exercising her right of freedom of expression. We urge the government to refrain from using its anti terrorism proclamation as a mechanism to curb the free exchange of ideas. ለመጠምዘዝ ጉዳይ ከመጠቀም እንዲቆጠብም እናሳስባለን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትኮ በመቀጠልም በአውሮፓ የዘመን አቆጣጠር የ2013 ዓ ም ጀብዱ ፈጻሚ ሴቶች አለም አቀፍ ሽልማት ያሸነፈችውና የቪየትናም መንግስትና ኮሚኒስት ፓርቲውን የሚተቹ ጽሑፎችን ኢንተርኔት ላይ በማውጣቷ የአስር ዓመት እስራት ተፈርዶባት ወህኒ የምትገኘው ታፎንግ ታንን የቪየትናም መንግስት በአፋጣኝ እንዲለቅ መንግስታቸው እንደሚያሳስብ አስታውቀዋል። የተባበሩት መንግስታት ለቅዳሜው የኔፖል እጅግ የበረታ መሬት መንቀጥቀጥ ሰለባዎች ዛሬ ምግብና መድኃኒት ማከፋፈል መጀመሩን አስታውቋል። በአደጋው የሞቱት ሰዎች ቁጥር ከአምስት ሺህ በላይ እንደሆነም ተገልጿል። የዓለም የምግብ ፕሮግራም በጎርካ አካባቢ የያዘው የነፍስ አድን ጥረት የኔፖል ባለሥልጣናት ለተጎጂዎች ምግብ ውሃና መጠለያ በማቅረብ ሁኔታውን ለማሻሻል ከያዙት መረባረብ ጋር ገጥሟል። ይበንዲህ እያለ አሳሽ ጓዶች በመሬት ነውጡ ከፈራረሱ ሕንፃዎችና መንገዶች ስር የተቀበሩትን ለማውጣት ዛሬም ጥረታቸውን ቀጥለዋል። ትላንት ማታ የፈረንሳይ እርዳታ ሰጪ ሠራተኞች ካትማንዱ ከተማ ውስጥ አንድ የመኖሪያ ቤቱ በላዩ ላይ ተደርምሶ ለሰማንያ ሰዓታት ከቆየ በኋላ በሕይወት የተረፈ ሰው ለማውጣት ችለዋል። የቪኦኤ ዘጋቢ ስቲቭ ሄርማን የሳንኩ ከተማ ነዋሪዎች ምግብና የመጠጥ ውሃ ማግኘት መቻላቸውን ያም ሆኖ ግን እርዳታው ቀደም ሲል ቢደርሳቸው ይመኙ እንደነበር የገለጹለት መሆኑን ተናግሯል ይህን ጥያቄ ለአንድ የፖሊስ ኃይሎች ኮሎኔል ነበር ያቀረብ ነው ነዋሪዎች በጣም በመሰላቸት የነገሩት ነገር ቢኖር አንድም የመንግስት ባለስልጣን መጥቶ እንዳላያቸውና ምግብና የመጠጥ ውሃ ያገኙትም በጣም ዘግይቶ መሆኑን ነው በኔፖሉ የመሬት መንቀጥቀጥ አደጋ እስካሁን ከሀገሪቱ ጠቅላላ ሕዝብ ሩቡ ማለትም ስምንት ሚሊዮን የሚሆነው ጉዳት እንደደረሰበትና አንድ ሚሊዮን አራት መቶ ሺህ የምግብና ውሃ እርዳታ እንደሚያስፈልገው የተባበሩት መንግስታት አስታውቋል። በዋሽንግተን የአንድ ሳምንት የስራ ጉብኝታቸውን የቀጠሉት የጃፓኑ ጠቅላይ ሚኒስትር ሽንዞ አቤ ብዙም ያልተለመደውን በዩናይት ስቴትስ ምክር ቤቶች ፊት ንግግር የማድረግ ክብር ይሰጣቸዋል። ትናማታም ለክብራቸው በወይታውስ ውስጥ ቤተ መንግስት ደማቅ የራት ግብዣ ተደርጎላቸዋል። ፕሬዚዳንት ባራክ ኦባማ በቤተ መንግስቱ የተቀበሏቸውም የጃፓን ባህላዊ ግጥም በሆነው በሀይኩ ሲሆን ለጤናችን ሲሉ ያጋጯቸው ብርጭቆዎች የተሞሉት ደግሞ በሻምፓኝ ፋንታ ከሩዝ በሚሰራውና ሳኪ በሚባለው የአልኮል መጠጥ ነው። የሳዑዲ አረቢያው ንጉሥ ሳልማን ቢን አብዱልዓዚዝ ዛሬ በካቢናቸው ዋና ዋና የሥልጣን መንበሮች ሽግሽግ አድርገዋል። የቀድሞ መከላከያ ሚኒስትር የወንድማቸው ልጅ መሐመድ ቢን ናይፍ አዲሱ ልዑል አልጋውራሽ ሆነዋል። አዲሱ ሹመት ንጉሥ ሳልማን የቀድሞውን የሳዑዲ አረቢያ ንጉሥ አብዱላን ሞት ተከትሎ ባለፈው ጥር ወር በትረ መንግሥቱን በወረሱበት ወቅት ነበር ከአባታቸው የሚወለዱት ወንድማቸው የልዑል አልጋውራሽነቱን መንበር የተረከቡት። ንጉሡ ዛሬ ባደረጉት ሌላ ተያያዥ ውሳኔያቸው በዩናይትድ ስቴትስ የሳዑዲውን አምባሳደር አዴል አልጁቤርን የረጅም ዘመን ዲፕሎማቱን ሳውድ አልፋይሳድን እንዲተኩ አዲሱ የአገሪቱ የውጭ ጉዳይ ሚኒስትር አድርገው ሾመዋቸዋል። የንጉሡ ልጅ የ30 ዓመቱ ሉል ሞሐመድ ቢን ሳልማን አዲሱ ምክትል አልጋ ወራሽ ሆነው ተሾመዋል። በሌላ የሳውዲ ነክ ዜና የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ በሳውዲ አረቢያ በይፋ ያልተነገረ ጉብኝት አድርገው ትናንት ከንጉሥ ሳልማን ቢን አብዱላዚዝ አል ሳኡድ ጋር ሪያድ ውስጥ መገናኘታቸው ተገልጠዋል መንግስታዊ የሳውዲ ዜና አገልግሎት ሁለቱ መሪዎች በጋራ ግንኙነቶቻቸውና በአህጉሩ ስላለው እድገት ተወያይተዋል ብሎ ከማለት ያለፈ ምንም ዝርዝር አልሰጠም ሁለቱ መንግስታት የየመንን ቀውስ ለመፍታት መውሰድ ያለባቸው መፍትሄዎች ላይ የተለያየ አቋም ነው ያላቸው ሳውዲ አረቢያና ብዙዎቹ የፋርስ ባህረ ሰላጤ ሸሪክ ሀገሮች የሁቲ ኢላማዎችን በቦምብ ሲደበድቡ ኤርትራ ግን ለየመን ውዝግብ የሚያሻው የውስጥ መፍትሄ ነው ትላለች። በታዛቢዎች አስተያየት መሰረት ኤርትራ በየመኑ የወቅቱ ናቴ ላይ የመሪነቱ ሚና ይዛለች። የኢራን የባህር ኃይሎች በቀይ ባህር በኩል በኤርትራዋ የአሰብ ወደብ መኖራቸው ብዙ የአረብ አገሮችና እስራኤል ሁኔታውን በቅርብ እንዲከታተሉ አድርጓቸዋል የሚሉ ዘገባዎችም ይሰማሉ። ኤርትራ ግን ይህን ዜና መሰረተ ቢስ ብላ አስተባብላለች። የኤርትራው መሪ ኢሳያስ አፈወርቂ በሪያዱ ጉብኝታቸው ከሳኡዲው መከላከያ ሚኒስትርና ከምክትሉ አልጋ ወራሽ ሙሐመድ ቢን ሳልመን ጋርም ተገናኝተው ተወያይተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የናይጄሪያ ወታደሮች ከቦኮ ሃራም የመጨረሻ ጠንካራ ይዞታዎች አንዱ ከሆነው ከግዙፉ የሳምቢሳ ደን ቁጥራቸው ወደ ሶስት መቶ የሚጠጉ ሴቶችና ልጃገረዶችን ማስለቀቃቸው ተገለጠ። በመንግስታቸው ጸረ ሽብርተኛ ትግል አንድ ከፍተኛ እርምጃ መሆኑን የገለጹት የናይጄሪያው መንግሥት ቃል አቀባይ ሩብን አባቲ ተሰናባቹ ፕሬዚደንት ጉድላክ ጆናታን ልጃገረዶቹን በሕይወት ከታጣቂዎቹ እጅ ነፃ ለማውጣት የገቡት ቃል የተረጋገጠበት ነው ብለዋል። ስፍራው ከአንድ ዓመት በፊት ቦኮ ሐራም ከቺቦክ የጠለፋቸውን ተማሪ ልጃገረዶች ወስዶ የሸሸገበት ነው ተብሎ የሚጠረጠር ቢሆንም አንድ የናይጄሪያ የጦር ሠራዊት ቃል አቀባይ እንደተናገሩት ግን አሁን ወታደሮቹ ነጻ ካወጧቸው መካከል የቺቦኩ ልጃገረዶች የሉባቸውም። የቪኤው ጄምስ ባቲ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች። ሴቶቹ ከቦኮሃራም እጅ መለቀቃቸው የመላውን ዓለም ልብ በደስታ የሚሞላ ትልቅ ዜና ነው ብለዋል ቃል አቀባዩ። መልካም ዜናው ታዲያ ጆናታን በቅርቡ በምርጫ ካሸነፏቸው ከጀኔራል ሞሐመድ ቡሃሪ ጋር ፉክክር ላይ በነበሩበት ጊዜ አልደረሰላቸውም ለሚለው ቃል አቀባዩ፣ ይሄ ለሳቸው ከፖለቲካ ስልጣን ምኞትም በላይ ነው ሲሉ ነው መልስ የሰጡት። እነዚህ ልጃገረዶች የቺቦኮቹም ሚሆኑ የሌላ አካባቢ በጸረ ሽብር ጦርነት ላይ የተገኘ አብይ ድል ነው ባይነኝ፣ በጆናታን አስተዳደር ውስጥ ላለነውም በጣም ትልቅ ምዕራፍ ነው። ፕሬዚደንቱ ልጃገረዶቹን ከቦኮ ሐራም እጅ በሕይወት ለማስለቀቅ በተደጋጋሚ የገቡትንም ቃል የሚያረጋግጥ ነው። ቦኮ ሐራም ከአንድ ዓመት በፊት ከቺቦክ ሁለተኛ ደረጃ ትምህርት ቤት የጠለፋቸውን ከ200 በላይ ሴት ተማሪዎች ወስዶ የደበቀው በዚያ በሳምቢሳ ደን ነው ተብሎ ተብሎ ነው የሚጠረጠረው። በሳምንቱ መጨረሻ የመንግስቱ ወታደሮች ተጠላፊዎቹን ያገኟቸውም ከዚያ ወዲህ የወደሙ ሶስት ካምፖች በነበሩበት አካባቢ ነው ተብሏል። አዲስ ተመራጩ ፕሬዚደንት ሙሐማዱ ቡሃሪ ጽንፈኛ እስላማዊውን ቡድን ድል ለመምታት ብርቱ ጥረት እናደርጋለን ሲሉ ቃል ገብተዋል። በምርጫው ካሸነፉ በኋላ ለህዝቡ ባሰሙት የመጀመሪያው ንግግራቸው ቦኮ ሀራም የጋራ ጠንካራ ክንዳችንን የሚቀምስበት ጊዜ ሩቅ አይሆንም ማለታቸው የሚዘነጋ አይደለም። በአንድ ወቅት የዮቤ ቦርኖና አዳማዋ ክፍለ ሀገሮች በርካታ አካባቢዎችን ተቆጣጥሮ የነበረው ቦኮ ሀራም የህብረ ብሔራት ጥቃት ከተከፈተበት ጊዜ በኋላ ሁሉንም ማለት ይቻላል ለቆ ወጥተዋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ዜናዎቹን ተከታተልን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በዓለም ዙሪያ የመገናኛ ብዙሀን ነጻነት ባለፉት አስር ዓመታት ባልታየ መልኩ ማሽቆልቆሉን በዛሬ ዕለት ይፋ የሆነው የፍሪደም ሃውስ ዓመታዊ ዘገባ አስታውቋል ባልደረባ ሄኖክ ሰማ ጊዜር በትላንትና ዕለት የፍሪደም ሃውስን ጀኒፈር ዱንሃምን አነጋግሯል ሄኖክ አሉላ እንደምናመሸ እንግዲህ በዛሬ ዕለት ይፋ የሆነውን የፍሪደም ሃውስ የዓለም የመገናኛ ብዙሀን ሁኔታን የገመገመ መረጃ ስንመለከት በዓለም ዙሪያ ባለፉት አስርተ ዓመታት ባልታየ መልኩ የመገናኛ ብዙሀን ነጻነት በእጅጉ ማሽቆልቆሉን ይገልጻል። ለእነዚህም ምክንያቶቹ እንግዲህ የተጠቀሱት የሕግ ጫና አለ፣ እስራትና ወከባ፣ የምጣኔ ሀብትና የንግድ ስራዎች እንዲሁም ግጭቶችና ጦርነቶች በአለም ዙሪያ መስፋፋታቸው ነው። አሉላ እንግዲህ በአለም ዙሪያ የመገናኛ ብዙሀን ነጻነት ካልተከበረባቸው በሚል በዚህ ሰንጠረዥ ውስጥ መጨረሻ ወለሉ ላይ ያሉ ሀገሮችን ብንመለከት ኢትዮጵያ፣ ኢኳቶሪያል ጊኒና ኤርትራ፣ ሶማሊያም አለችበት። ሱዳን በቅርብ ትከተላለች። በአፍሪካ ያለው ሁኔታ ይህን ይመስላል። አሉላ ሄኖክ እንግዲህ ቀደም ብለን በመግቢያው እንደ ጠቆም ነው በትናንትና ሁለት በተካሄደው በዚህ ውይይት የፍሪደም ሀውሷን ጀኒፈር ዱንሃምን አነጋግረህ ነበር። ምን ይመስላል? በቃለ ምልልስ ምን አይነት የትኞቹን ጭብጦች ለማንሳት እድል አገኘ እንግዲህ በስፋት አስቀድመው ከተቀመጡት የህግ ጫናና እስራትና ወከባ እንዲሁም ስደትን በማስፋፋት በአፍሪካ ወለሉ ላይ ከሚገኙት ሀገሮች የሆኑት ኢትዮጵያና ኤርትራ ናቸው። እንግዲህ የኤርትራን ሁኔታ እንዲህ ይገልጻሉ ጀኒፈር ደነም ኤርትራ በነፃ ፕሬስ ረገድ በጣም ብልሹ ከሆኑ የዓለም ሀገሮች አንዷ ነች። አንድም የግል ብዙሀን መገናኛ የለም ኤርትራ ውስጥ። በዚያች አገር ጋዜጠኞች አንድም ወህኒ ቤት ናቸው አሊያም ተሰደዋል። የተሰደዱትም ጨቋኙን ስርዓት ሽሽት ነው። እና ኤርትራ የፖሊስ ስራ የሚሰራ አፋኝ ስርዓት ያለባት ሀገር ነች። ስለሆነም ምንም አይነት ነፃ መገናኛ ብዙሀን የለም። በኢትዮጵያስ በኩል ስላለው ምን አሉ? በኢትዮጵያ በኩል ያለው እንግዲህ ፍሪደም ሀውስ በዘገባው እንደተመለከተው ኢትዮጵያ ከ19 በላይ ጋዜጠኞችን በቁጥጥር ስር ያዋለች ሀገር እንደሆነች ይታወቃል። የኢትዮጵያን ሁኔታ ደግሞ እንደዚህ ይገልጹታል። ከኤርትራ ትንሽ የሚሻል ቢሆንም በስፋት ግን የመገናኛ ብዙሀን ነጻነት ሁኔታ በኢትዮጵያ ውስጥ አሁንም የከፋ መሆኑን ነው ፍሪደም ሀውስ የገለጸው። ከጀነቨር ደህና ሁኑ ምንስማ ሲ በኢትዮጵያ ጋዜጠኞች የሚሰሩበት ሁኔታ ትንሽ ሻል ያለ መሆኑን እናያለን። ይህም የሆነበት ምክንያት ከራሳቸው ከጋዜጠኞቹ ትጋት ይመስለናል። ባለፈው ዓመት ግን መንግሥት ጋዜጠኞች ላይ የባሰ ቁጥጥር ሲያደርግ ነበር። ከዞን ዘጠኝ ጦማሪያን ጭምር በጸረ ሽብር ሕግ የታሰሩ ብዙ ጋዜጠኞች እንዳሉ ነው የምናውቀው። እነዚህ ደግሞ ከጋዜጠኝነት ሙያቸው ውጪ የሰሩት ጥፋት የለም። የጸረ ሽብር ህጉ መንግስት ዜና በማሰራጨት ስራ የተሰማሩትን የሚወነጅልበት መሳሪያ ነው። በማጠቃለያ በዚህ ውይይት የተነሳ በዘገባውም በአመታዊ ዘገባውም የታዩ እንደ ጎልተው ይታያሉ ሊጠቀሱ ይገባል የምትላቸው ክትትልና ሌሎች በዝርዝር የሚታዩ ዝግጅቶችን ሊያሰራ የሚችል ይመስለኛል። እንደው በዚህ ዝግጅት ግን ማካተት የምትፈልገው ዋና ዋና ጭብጦች ካሉ ልክና አሉላ በጎ ዜና መናገር አስፈላጊ ነው። በአፍሪካ ውስጥ አራት ሀገሮች ነጻ ናቸው። Verde, Gana sau Tomei în Principiul Pernă ሞሪሼስ ናቸው። ከዚህ ቀደም ነጻ ተብለው ተፈርጀው ከነበሩ ሀገሮች ደቡብ አፍሪካ ትንሽ መንሸራተት አሳይታለች። በሩዋንዳና በቡሩንዲ ደግሞ በተለይ በቡሩንዲ ለሶስተኛ ጊዜ ፕሬዚዳንቱ ህገ መንግስቱን ለውጠው ለመመረጥ እየጣሩ ነው። ና ይህንን አስመልክቶ ደግሞ የመገናኛ ብዙሃን ነጻነት መሸርሸሩን ነው የገለጸው ፍሪደም ሀውስ። አሉላ መልካም ሄኖክ። በሌሎች የዝርዝር ዘገባዎች ወይም በሌሎች መሰል ዝግጅቶች መልሰ እንደምጎበኘው የፍሪደም ሀውስ አመታዊ ዘገባም ሆነ ቃለ ምልልስ ውስጥ የተነሱ ነጥቦች እንደሚታዩ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ ሄኖክ። አመሰግናለሁ አሉላ። አድማጮች፣ ወደ መጽሔቱ ክፍለ ጊዜ እንለፍ። የኢትዮጵያ ጠቅላላ ምርጫ ከአንድ ወር ያነሰ ጊዜ በቀረው በዚህ ወቅት የአውሮፓ ህብረት አምባሳደሮች ከጠቅላይ ሚኒስትር ኃይለማርያም ደስታሌን ጋር ተወያይተዋል። የግንቦቱ ምርጫ ከውይይቱ ዋነኛ ርዕሶች አንዱ እንደነበር የኢትዮጵያ ባለሥልጣናት ተናግረዋል። ባለፉት ምርጫዎች ግምገማ ላይ ከኢትዮጵያ መንግሥት ጋር ያልተግባባው የአውሮፓ ኅብረት የዚህ ዓመቱን ምርጫ አይታዘብም። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። ትናንት በጠቅላይ ሚኒስትር ጽፈት ቤት የተካሄደው ውይይት ወቅታዊ ጉዳዮች የጎሉበት ሌሎች ርዕሶችም የተዳሰሱበት እንደነበር ተገልጿል። በኢትዮጵያ የአውሮፓ ህብረት ልኡክ መሪ በሆኑት አምባሳደር ቻንታል ሄበርት የተመሩት ተቀማጭነታቸው በአዲስ አበባ የሆነ የአባል ሀገሮች አምባሳደሮች ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር እየተገናኙትም ምርጫው ከአንድ ወር ያነሰ ጊዜ ሲቀረው ነው። ያለፉትን ሁለት የኢትዮጵያ ምርጫዎች የታዘበው የአውሮፓ ህብረትና የኢትዮጵያ መንግስት ደግሞ በዚህ ርዕስ ላይ ተመሳሳይ ቋንቋ ሲናገሩ አልታየም። ይሄም ይህም ሆኖ የምርጫው ጉዳይ በውይይቱ መነሳቱን በውጭ ጉዳይ ሚኒስቴር የአውሮፓ ጉዳዮች ዳይሬክተር ጀኔራል ካሳ ገብረ ጊዮርጊስ ለኢትዮጵያ ቴሌቪዥን ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ምርጫው በተሳካ ሁኔታ እንደሚጠናቀቅ ለልውካኑ መግለጻቸውንም ነው ያብራሩት። ምርጫው ዲሞክራሲያዊ ነፃ እና ፍትሐዊ ስለመሆኑ እና መንግስት በዚህ ዙሪያ እና ደግሞ የምርጫ ቦርስ በማድረግ ላይ ስላሉት ዝግጅት አንዱ እና ትኩረት የተሰጠው ጉዳይ ነበር። ቀጣይ ትብብሩም ተጠናክሮ እንዲቀጥል የሚያስችል ውይይት ነበር እየተካሄደው። በኢትዮጵያ የአውሮፓ ህብረት ልዑክ ግን በውይይቱ ስለተነሱ ጉዳዮች ዝርዝር መረጃ ከመስጠት ተቆጥቧል። ቪኦኤ ያነጋገራቸው የህብረቱ ምንጮች ያንን ማድረግ እንደማይችሉን የገለጹት ውይይቱ በጠቅላይ ሚኒስትሩና በአምባሳደሮቹ መካከል የተካሄደ የግል ውይይት ነው ሲሉ ነው ምንጮቹ የጠቀሱት። የአውሮፓ ህብረት በኮተኑ ስምምነት አንቀጽ ስምንት መሰረት የተለያዩ ውይይቶችን እንደሚያደርግ ያስታወሱት ምንጮቹ በዓመት አንድ ጊዜ ደግሞ እንደዚህ አይነት ውይይት ከጠቅላይ ሚኒስትሩ ጋር እንደሚያካሂድ አስረድተዋል። ያለፉትን ሁለት ኢትዮጵያ ምርጫዎች የታዘበው የአውሮፓ ህብረት የዘንድሮውን አይታዘብም። ህብረቱ ለዚህ የሰጠው ምክንያት ደግሞ የኢትዮጵያ መንግስት ያለፉትን ሁለት የምርጫ ትዝብት ሪፖርቶች አልተቀበለም የሚል ነው። ምርጫውን እንዲታዘብ ከኢትዮጵያ መንግስት ግብዣ እንዳልደረሰውም ህብረቱ የዛሬ ወር ባወጣውና በድረ ገጹ ባስነበበው መግለጫ ማመልከቱ ይታወሳል። የኢትዮጵያ መንግስት የህብረቱ በታዛቢነት አለመሳተፍ ምንም አይነት ተጽዕኖ እንደማያሳድር ይገልጻል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለጋዜጠኞች ሲናገሩ የአፍሪካ ህብረትና አገር በቀል ሲቪክ ማህበራት ምርጫውን ይታዘባሉ ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከተቃዋሚው የሰማያዊ ፓርቲ ሊቀመንበር ጋር የተካሄደ አጠር ያለ ቃለምልልስ ነው የተከታዩ ዘገባ ትኩረት። ከጥቂት ሳምንታት በፊት ለፓርቲያቸው ሥራ ወዲህ ወደ ዩናይትድ ስቴትስ ሊያደርጉት የነበረው ጉዞ በኢትዮጵያ መንግሥት የደህንነትና የኢሚግሬሽን ባለሥልጣናት በቦሌ አየር መንገድ ፓስፖርታቸው በመወሰዱ ምክንያት መስተጓጉሉ ተዘግቧል። አሉላ ከበደ አነጋግሯቸዋል። መጀመሪያም ምክንያቱን እዚሁ እናንተ ሬዲዮ ላይ እንደተነጋገር ነው የታወቀና የተነገረኝ ነገር አልነበረም። ፓስፖርቱም ሲመለስልኝ የነበረው ነገር ይኸው ነው። ስልክ ደውለው መጥተህ መውሰድ ትችላለህ ያሉኝ ከኢሚግሬሽን ዋናው የደህንነት ቢሮ መስሪያ ቤት ነው። እዛ ነው ያመጣሁት። ደውለው ፓስፖርትህን መውሰድ ትችላለህ ተባልኩኝ፣ ሄድኩኝ ፓስፖርት ኮፒ ላይ እንድፈርምላቸውና መውሰዴን ለማረጋገጥ እዚች ጋር ፈርምልን አሉኝ። ከዛ በኋላ ፓስፖርቱን ሰጥተኝ ስለሆነው ነገር ግን እሱ እንደማያውቅና ለጉዳዩ መልስ መስጠት የሚችል ኃላፊ እንዳልሆነ ነገረኝ። ፓስፖርት ይዤ የወጣሁ ግን ስለ ጉዳዩ ለምን እንደተያዘበኝ በኋላም ለምን እንደተሰጠኝ አላወቅኩም። ጉዞ ወይም ደግሞ መሄድ ስለመቻሌም የተነገረኝ ነገር አልነበረም። ያው በሶስተኛ ጊዜ ልሞክር ብዬ ትኬቱን ቆረጥኩ። ኤርፖርት ባለፈው ያጋጠመኝ አይነት ችግር አላጋጠመኝም እና ሁኔታ መጥቻለ መልካም። አቶ ይልቃል፣ ወዲህ ወደ ዩናይት ስቴትስ የመጡበት የፓርቲው ስራ እንደነበረ ቀደም ሲልም ተይዞ የነበረው እቅድ የተስተጓጎለው ገልጸውልን ነበር እና ምን ሊያከናውኑ መጡ? ምንስ እስካሁን በቆይታው አከናወኑ? ዋናው የመጣሁበት እዚህ የሚኖሩ ኢትዮጵያውያን ጋራ ስለ ሰማያዊ ፓርቲ ፕሮግራም አላማ ለመነጋገር እንዲሁም ደግሞ ትግሉን በምን ደረጃ መደገፍ እንዳለባቸው እና ሰማያዊ በውጭ የሚኖሩ ኢትዮጵያውያን ጋር አጠቃላይ በትግል ሂደቱም ያለው አመለካከት የመንግስትነት ስልጣን ቢይዝም በውጭ የሚኖሩ ኢትዮጵያውያንን በምን ደረጃ ለሀገር ጠቃሚ ሆነው የሚያገለግሉበትን ነገር እና ለራሳቸውም ለመወያየት እንዲሁም በውጭ ከሚኖሩ የሰብአዊ መብት ድርጅቶችም የአሜሪካ ፖለቲከኞች ጋርም ለመነጋገር ነው አጠቃላይ። መልካም በቅርቡ በጽንፈኛው ቡድን አይሲስ በሊቢያ በኢትዮጵያውያን ስደተኞች ላይ የፐርሶና አሰቃቂ የግፍ ግድያ ተከትሎ በአዲስ አበባ በተደረገ ሰላማዊ ሰልፍ ላይ ህብረተሰቡ ወጥቶ ቁጣውን ይገልጽበት በነበረ እንቅስቃሴ ለተቀሰቀሰ ቁጣ ሰማያዊ ፓርቲ ተጠያቂ ነው፣ በተከታዩ ቀንም ሰላማዊ ሰልፍ ሊያካሄድ እየተሰናዳ ነውና በኃላፊነት ይጠየቃል የሚል መግለጫ ነው በኢትዮጵያ መንግስት መገናኛ ብዙኃን ሲሰራጭ የነበረው። በጊዜው የፓርቲያችሁ አመራሮች በቦታው ከጉዳዩ ጋር በቀጥታ የተያያዘ ምንም አይነት ሰማያዊ ፓርቲ ያደረገው የለም የሚል መልስ ነበር የሰጡን። ምን ይሉናል? እውነት ነው። እንግዲህ ይሄ ቁጣ እኛም ተቆጥተናል፣ ህዝቡም ተቆጥቷል። የተቆጣነውም ነገር በሂደቱ ውስጥ መንግስት የነበረው ዘገምተኝነትና የደረሰው ሀዘንና ብሔራዊ ውርደትም ሆነ ጥቃት የደረሰብንም ጥልቅ ሀዘን በዛ ጊዜ ውስጡ ነው። ግን መንግስት ኢትዮጵያዊነታቸውን አላጣራሁም እንደዚህ የሚሉ ነገሮች ስለነበሩ ያ ትክክል እንዳልነበረና መንግስታዊ ኃላፊነት እንዳልተወጣ አሁንም ቢሆን በፍጥነት ብሔራዊ ሀዘን እንዲታወጅ እንዲሁም ደግሞ ለጉዳተኛ ቤተሰቦች መጽናናት እንዲኖር አጠቃላይ በሆነው ነገር ማዘናችንን እና የአሚ ሽብርተኞች የፈጸሙት ተግባር ኖረኛ ድርጊት መሆኑን ታውግዝን መግለጫ አውጥተናል። ከዛ በኋላ ነው መንግስትም ብሔራዊ ሀዘኑን ምኑን እንዲሆን ያደረጉት በአጠቃላይ በእነሱ ችልተኝነት ቅርበ ተሰኘው ህዝብ ውስጥ ግን እንደዚህ የጋኛም ራሳችን ከማዘን ወደ አመት እንዲሄድ ወደ ሁከት እንዲሄድ ያደረግነው ነገር የለም። ከዛ ባለፈ ግን ይሄ የተደረገው ነገር ህዝብ አስቆጥጦት የሰው ልጅ የሆነ ሁሉ ዜጋ የሆነ ሁሉ ቁጣውን በሚገልጽበት ጊዜ የተፈጠረውን ነገር ሰማያዊ ፓርቲ አነሳስቶ ነው እንደዚህ ያደረገው፣ ማለት አንደኛ ነገር የደረሰውን ሀዘን እና በህዝብ ውስጥ የደረሰውን ቁጭት አቃሎ ማየት ነው። በሶስተኛ ደረጃ ደግሞ የፖለቲካ ጨዋታ አድርጎ ነገሩን አሳንሶ ለማየት የተደረገው ነገር በጣም የሚያሳዝንና የሚያሳፍርም ነገር ነው። የመንግስት ባለስልጣናት በዚህ ላይ የወሰዱት አቋም በህዝቡም ሆነ በሀገራችን ላይ የደረሰውን የጥቃት ደረጃ የተገነዘቡት አይመስለኝም። አመትም አይደለም ይሄ ህዝብ ተቆጣ፣ ቅር ተሰኘ አንደኛ ሽብርተኛ ያደረገው ተግባር ሰው በአይኑ እያየ ሲታረድ ምን አይነት ስሜት ውስጥ ሊገባ እንደሚችል መገንዘብ አለባቸው። ከዛም አልፎ ደግሞ መንግስት እንደዚህ አይነቱን አሳዛኝ ነገር በፍጥነት አለማድረጉ ደግሞ የበለጠ የሚያሳዝን ተግባር ነው እና ይሄ መሆኑን የህዝብን ስሜት ለማረጋጋት ሰውን ወደ ዕለት ኑሮ እንዲመለስ በበቂ ምክንያት በኃላፊነት መንግስት መያዝ ሲገባው የተቆጣችሁም ሰማያዊ ቀስቀሷችሁ ነው እንደዚህ ነው ማለት በእውነት ኃላፊነት የጎደለውና ከአንድ መንግስት የማይጠበቅ ተግባር ነው። እኛም እንዲህ አይነቱ ነገር ውስጥ የለንበትም። ይሄ አይነቱ ነገር የሰው ልጅ በተፈጥሮ ሊያነሳው የሚችል ነገር መሆኑን አሁንም መገንዘብ አለባቸው። መጪው የብሔራዊ ምርጫ ጥቂት ሳምንታት የቀረው ምርጫ ነው። ፓርቲያችሁ አሁን ባለው ተጨባጭ ሁኔታ ምን አይነት ሁኔታ ውስጥ ይገኛል? ምን አይነትስ ሚና ሊጫወት ይችላል? በምርጫው የሚኖራችሁ ተሳትፎስ ምን ይመስላል? አሁን ባለው ሁኔታ እንግዲህ ሰማያዊ ፓርቲ ሰላማዊ የሆነ የስልጣን ሽግግር መኖር እንደኛ ላለ ሀገር ወሳኝና ቁልፍ ነገር ነው ብለን በዛ ውስጥ የምንችለውን ሁሉ ነገር እያደረግን ነው። ነገር ግን በመንግስት በኩል የሚደረገው ነገር ህጋዊ በሆነ ሁኔታ ከመንግስት ባለስልጣናት ጋር ሁሉ ተነጋግረን ስንወጣ አንዳንድ የአዲስ አበባ ነዋሪዎች እያለ ሰማያዊ ተንኳሽ ከሆነ ነገር ይቆጠብ ይላል። አሁንም ደግሞ በሞቱ ወንድሞቻችን ላይ ሀዘኑን ለመግለጽ ህዝብ ሲወጣ ሰማያዊ ደም ከማፋሰስ ይቁም ይላል። በአጠቃላይ ሰማያዊን አስፈራርቶ ህጋዊ ድርጅት እንዳልሆነ አድርጎ የህዝብ ውስጥ ያለውን ተቀባይነት በማሳጣት ወደ ሌላ አቅጣጫ ለማዞር እና ምርጫው ታማኝ እንዳይሆን በመንግስት በኩል በጣም ከባድ የሆነ ግፊት አለ። እኛ ግን ሁለት ኃላፊነት ተደራርበን ተሸክመን፣ አንደኛ ህዝብን ወዳልተፈለገ ነገር እንዳይሄድ፣ በሁለተኛ ደረጃ ደግሞ ለዲሞክራሲው እና እኛ ራሳችን አሸናፊ ሆነን ብንሰራ ምን ማድረግ እንዳለብን አሁንም በጥረት ውስጥ ቀጥለንበታል። ግን በዛኛ ወገን በመንግስት በኩል ያለው ሂደቱ እንዲደናቀፍ በጣም በሰፊው እየሄዱበት ነው። መልካም። ቀደም ብዬ እንደጠቀስኩት ሂደቶችን ተከታትለን በሚኖሩ እንቅስቃሴዎችም ጭምር መልሰን እንደምናገኘው ተስፋ አድርጋለሁ። አቶ ይልቃል ጌትነት የሰማዊ ፓርቲ ሊቀመንበር፣ ለጊዜው አመሰግናለሁ። እግዜር ስጥልኝ። እኔም ለሁል ጊዜ ትብብራቸው አመሰግናለው። አሉላ ደህና ሁኑ አድማጮች፣ አሁን የመጨረሻው የመጽሔት ርዕስ ላይ ደርሰናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በመጪው ሳምንት ኬንያና ጅቡቲን ይጎበኛሉ ተብሏል። ጉብኝታቸው ከሚያተኩረው የሚያተኩረው በጸጥታ ጥበቃና በጸረ ሽብር ጉዳይ ላይ ነው። አልሸባብ ኬንያ ውስጥ በጋሪሳ ዩኒቨርሲቲ ኮሌጅ ላይ የፈጸመውን ግድያ የመሳሰሉ ጥቃቶች መሰረት በማድረግ ነው በሁለቱ ጉዳዮች ላይ የሚያተኩሩት ተብሏል። ሌላው አብይ የመነጋገሪያ ነጥብ የኢኮኖሚ ትብብርና ለአሳሳቢ ጉዳዮች መፍትሄ ማግኘት ይሆናል። ከውጭ ጉዳይ ሚኒስቴር የአሜሪካ ድምፅ ራዲዮ ዘጋቢ ፓም ዶክንስ የላከችውን ዘገባ አዳነች ፍሳሐዬ ታቀርበዋለች። ዩናይትድ ስቴትስ ሀገሮች አልሸባብን ከመሳሰሉት ጽንፈኛ ቡድኖች የሚደቀኑባቸው አደጋዎችን በመከላከል ረገድ እንደምትረዳቸው ስትገልጽላቸው ቆይታለች ሲሉ በውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ገልጸዋል። ኬሪ አፍሪቃን ሲጎበኙ አብረዋቸው የሚጓዙት ቶማስ ግሪንፊልድ የአፍሪቃ ሕብረትና የአሜሪካ ኃይሎች አልሸባብን ከብዙ የሶማሊያ ክፍሎች ገፍተው በማስወጣት ረገድ ባገኙት ስኬት ምክንያት ጽንፈኛ ቡድን በአጥቂነት ሳይሆን በተከላካይነት ሁኔታ ላይ እንደሚገኝ አስገንዝበዋል። ከሶማሊያ ውጭ በኬንያና በሌሎች ሀገሮች ላይ ማትኮር የያዙት በቀቢፀ ተስፋነት ምክንያት በቀላሉ ሊያጠቁ በሚችሏቸው ቦታዎች ላይ ስለሚያነጣጥሩ ነው። ዩናይትድ ስቴትስ በአል ሸባብ ላይ በድሮን ማለት በሰው አልባ ተዋጊ አይሮፕላን ድብደባ ስታካሄድ ቆይታለች። የአፍሪካ ህብረት ወታደሮችንም ትረዳለች። የጆን ኬሪ አፍሪካ ጉብኝት ፕሬዝደንት ባራክ ኦባማ በናይሮቢ ለሚያደርጉት ጉብኝትም ያመቻቻል። ፕሬዝደንት ኦባማ በመጪው ሐምሌ ወር ናይሮቢ በሚደረገው የንግድ ተቋማትን ከዓለም መንግስታትና ከዓለም አቀፍ ቡድኖች ጋር የሚያገናኘው መድረክ በሚያደርገው ዓለም አቀፍ የንግድ ተቋማት ጉባኤ ላይ ለመገኘት ናይሮቢ ይሄዳሉ። ኬንያ ውስጥ ለዩናይትድ ስቴትስ ኩባንያዎች የተሻለ እድል እንዳለ ቶማስ ግሪንፊልድ ጠቁመዋል። Kenya's growth rate is extraordinarily high and the entrepreneurial የኬንያ እድገት መጠን በጣም ከፍተኛ ነው። ዓለም አቀፍ የንግድ ጉባኤ በመጪው ሐምሌ ወር ኬንያ የሚካሄድ መሆኑ ራሱ ኬንያ በአህጉሪቱ በኢኮኖሚ ረገድ ለተጫወተችው ሚና እውቅና ይሰጣል። ጅቡቲ የዩናይትድ ስቴትስ ወታደራዊ መናኸሪያ ከመሆኗን በላይ በየመን ካለው አስጊ ሁኔታ እየሸሹ በማቆያነት የሚገቡባት ሀገር ሆናለች። ጅቡቲ ዋና የመጓጓዣ መናኸሪያም እንደሆነች በአትላንቲክ ካውንስል የአፍሪካ ማዕከል ሥራ አስኪያጅ ፒተር ፋም ገልጸዋል። ይሁንና ጅቡቲ ዲሞክራሲያዊ እንድትሆንና የተሻለ አስተዳደር እንዲኖራት በማድረግ ረገድ ከአሜሪካ ልትጠቀም እንደምትችል ጨምረው ተናግረዋል። የተረጋጋች ናት። ሆኖም ዴሞክራሲያዊ ሀገር አይደለችም። ግልጽነት አለመኖሩ ራሱ የመረጋጋቱ ሁኔታ ምን ያህል ዘላቂ ሊሆን እንደሚችል ያጠራጥራል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ምክትል ሚኒስትር ሆነው ያገለገሉት ጆኒ ካርሰን በአሁኑ ወቅት የሰላም ተቋም አንጋፋ አማካሪ ናቸው። የዩናይትድ ስቴትስ የፖለቲካ ጉዳይ ረዳት ሚኒስትር ዊንዲ ሸርማን ከሁለት ሳምንታት በፊት ገደማ አሜሪካ የኢትዮጵያ ምርጫ ነጻ፣ ግልጽ፣ ፍትሐዊና አካታች እንዲሆን ትጠብቃለች ብለዋል። ሀገሪቱ የተሻሉ ምርጫዎች አካሄዳለች ዲሞክራሲዋንም እያጠናከረች ነው ብለው ነበርና ይህ አባባል ከዚህ ቀደም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር፣ ፍሪደም ሃውስ እና ሂዩማን ራይትስ ዋች የኢትዮጵያን ዲሞክራሲ በሚመለከት ይሉት ከነበረው ጋር አይጻረርምን ለሚለው ጥያቄ ጆኒ ካርሰን ኢትዮጵያ የዩናይትድ ስቴትስ ጠንካራ ወዳጅ ናት ሲሉ መልሰዋል። ኢትዮጵያ የዩናይትድ ስቴትስ ጠንካራ ወዳጅ ሆና ቆይታለች። ካለፈው አስርተ ዓመት ወዲህ በኢኮኖሚና በማኅበረሰባዊ ረገድ ብዙ መሻሻል አሳይታለች። እድገቷም እንደ ቀጠለ ነው። ሀገሮች በኢኮኖሚ ረገድ እያደጉ ሲሄዱ በፖለቲካዊ ውክልና ረገድም እያሻሻሉ ይሄዳሉ። ኢትዮጵያ በአፍሪካ ቀንድ ወሳኝ ሀገር ናት። ለዩናይትድ ስቴትስም ወሳኝ ሀገር ናት። ሀገሮች በፖለቲካ በማኅበረሰባዊ በኢኮኖሚያዊ መሻሻላቸው የሚቀጥል መሆኑ ጠቃሚ ነው ጆኒ ካርሰን ስለ ጅቡቲ ሲናገሩ ደግሞ አሜሪካ ጅቡቲን በኢኮኖሚ ልማት ተግዳሮቷ ልትረዳ ትችላለች ብለዋል ለወጣቶቿ የሥራ ዕድል በመፍጠር ረገድ ልትረዳ ትችላለች ሁሉም ዜጎች የተሻለ የትምህርት ዕድል እንዲያገኙ እንዲሁም ጅቡቲ በመረጋጋት ጎዳና እንድትቀጥል ለማድረግ የምትችልበትን መንገድ በመሻት ረገድ ልትረዳ ትችላለች። ጆን ኬሪ አፍሪቃን ከመጎብኘታቸው በፊት ሽሪላንካ ጎራ ብለው ከመንግሥት ባለሥልጣኖች ከሲቪል ማህበረሰብ አባላትና ከሌሎች የተለያዩ የማህበረሰብ ተወካዮች ጋር ተገናኝተው ይነጋገራሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አሉላ ከበደንን እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አድማጮች አሁን ከበስልክ አስተያየቶቻችሁ ከደረሱን ጥቂቱን እናሰማችሁ። ሰላም ቪኦኤ እንደምን አላችሁልኝ? እየጠነከራችሁ ነው። እየበረታችሁ ነው። መሪር ነው ሐዘኑ። ለማን እንንገረው? ባለፈው እንደዛ ከሳውዲ አረቢያ የሰሩበት ሳይከፈላቸው በነጠላ ጫማ በባዶ እግራቸው ተመለሱ። አሁን ደግሞ እንደዚህ አይነት ነገር ደረሰብን። ለማን እንንገረው? እባክህ ጌታ ሆይ በቃችሁ ብለን ሁላችን በያለንበት መጽናናቱን ይስጠን። አዜብ ነኝ ከጀርመን አመሰግናለሁ። ሄሎ ቢዮዎች እንደምን አላችሁ? የዘውትር አድማቻችሁ ነች ይሞቹ ኢትዮጵያውያኖች እጅግ እጅግ እጅግ በጣም አእምሮ የሚመካ ነገር ነው። ግን ሆኖም በቃ እጃለ ስለሆነ ሰማዕት ሆነዋል። ግን ስ የኢትዮጵያ ገዥ ፓርቲ በአሁኑ ሰዓት በኢትዮጵያ ላይ የሁለት ቀን የሀዘን አዋጅ እንደዚህ ምን ከማለት እጅግ ከሄደ ውሻ ጭሆ ወጣቱን እርግጥ ኢህአዴግ ሙሉ በሙሉ ጥሩ አይደለም ማለት አይደለም። ግን የበታች ሹማምንቶች ወጣትን ሰርቶ በአገሩ ላይ እንዲኖር አላደረጉም። ምሳሌ ከራሴ ጀምሮ የኢህአዴግ ሹማምንቶች እጅግ በጣም ስቃይ መጥፎ ነገር ደርሶብኝ ነው ተማር ላይ ቤተሰብ መሬት ጥዬ የተሰደድኩት። ስለዚህ ሰሞኑን እያቀረቡ የታረዱትን ጭራሽ በቴሌቪዥን እንዲህ ነው እንዲህ ነው እያሉ ወላጆቻቸው ልጅ የስደትን እንዲሄደ ቀረ ቢሉ ይሻላል። ይሄን የታረዱትን ባይን እያሳዩ እንደገና ድጋሚ ለቤተሰብ መጥፎ እንትን የሚጥሩባቸው እና ይህ ተገቢ አይደለም በሉብ ላይ የሚመለከተው ክፍል። ሰላም ቪዎች፣ ፋሲል እባላለሁ። የምደውለው ከዋሽንግተን ዲሲ ነው። በሊቢያ ሳውዝ አፍሪካ ህይወታቸው ላጡት ወንድሞቻችን ነው። በተለይ በሊቢያ አንገታቸው ለታረደ ጭንቅላታቸው በጥይት ለተበረቀሱ እግዚአብሔር መንግስት ሰማያትን ያወሳችሁ ለወላጆቻችሁ መጽናናትን እመኛለሁ። ከዛ በመቀጠል ግን ምን ለቤተ ክርስቲያን መሪዎች፣ ለመስጊድ መሪዎች ክፍት ቦታ ሲገኝ ቤተ ክርስቲያን መስራት መስጊድ መስራት ወዴትም አያደርስም። እስቲ በሰው ልብ ውስጥ ግቡና የሰው ልብ ውስጥ ቤተ ክርስቲያናችሁን ስሩ። በሰው አእምሮ ውስጥ ቤተ ክርስቲያናችሁን ስሩ። አይሲስ እስልምናን አይወክልም። አይሲስ በሶርያ በኢራቅ በተለያዩ በእስላም ሀገሮች ውስጥ ያሉትን ሙስሊሞችን ገድለዋል። ይሄ የሀይማኖት ጦርነት አይደለም። ህዝባችን ግን አገር ውስጥ እንዲኖር አገር ውስጥ እንዲሰራ በተለይ ኢህአዴግ አቤታዊ ዲሞክራሲያዊ ልማታዊ መንግስት ነኝ ብለዋል። ሀያ አራት አመት ይሄ ነገር አልሰራም። ሰላሳ ስምንት የተለያዩ ድርጅቶች አላችሁ እናንተ በሀሳብ ሁላችሁም ሀሳባችሁ አንድ ነው። ይሄን ነገር የትምህርት ፖሊሲው፣ የእርሻ ፖሊሲው፣ የጤና ፖሊሲው መቀየር ያለበት ፖሊሲ ይቀየር እና ህዝባችን ከመታረድ በየቦታው ከመገደል የሚወጣበትን ነገር ይፈለግ። በተለይ መድረክ የተደራጃችሁት በብሄር ነው። ከኢህአዴግ በምንም አትለዩም። ሰባት መቶ ሰዎች በመርከብ ሄደው አለቁ። በየጊዜው አለቁ፣ አለቁ፣ አለቁ። ኢትዮጵያ ኤርትራ፣ ኢትዮጵያ ኤርትራ ነው የሚባለው። መንግስታችን እኮ ህገወጥ ስደተኞችን አጠራለዋል። ኤርትራ ቢሆኑ ወንድሞቻችን አይደሉም እንዴ? አድማጮቻችንን ለተሳትፏችሁ በጣም እናመሰግናለን። ይህ ነፃ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ ደግሞ እንድትጠቀሙበት እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ የዘወትር ግብዣችን ነው። በተለይ በኢትዮጵያውያን ስደተኞች ላይ የሊቢያው አስከፊ ግድያና ስቃይ ከደረሰ በኋላ ብዙዎቻቸው የላካቸኋቸው አስተያየቶች እንዲሁ በርከት ያሉ ናቸው። ጊዜያችን እንደፈቀደ ሌሎችንም ጨምረን እናስተናግዳለን። በኢሜይል ለምትጠቀሙ አድራሻችን ሆን አት ቪኦኤ ኒውስ ዶት ካም ነው። ጻፉልን። አድማጮች በ19 በ22 ና በ25 ሜትር ባንዶች አጭር ሞገድ እና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት ደብሊዩ ደብሊዩ ደብሊዩ ዶት ቪኦኤ ኒውስ ዶት ኮም እዝባር አምሃሪክ ላይ እንገኛለን። ዜናዎችን፣ ልዩና መደበኛ ሪፖርቶችን ከዌብሳይት ወይም ከድረገጻችን ላይ አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምፃችሁንም ስጡ፣ አስተያየቶቻችሁን አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉ ነው። ዝግጅታችን ይቀጥላል። ወደ ቀጣዩ ቅንብር ከመሸጋገራችን በፊት የፕሮግራም ማሳሰቢያ አለን። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ። ክቡራትና ክቡራን አድማጮች ወደ ሁለተኛው ቀዳሚ ቅንብር ነው የምንሸጋገረው። ሳምንታዊው ዲሞክራሲ በተግባር ዓለም አቀፉ የመገናኛ ብዙሃን ማዕከል በእንግሊዝኛው ምህፃረ ቃል ሲአይኤምኤ እና ብሔራዊ የዲሞክራሲ ተቋም ኤንኢዲ የተባሉ ሁለት ታዋቂ ድርጅቶች ባለፈው ሳምንት ረቡዕ እዚህ ዋሽንግተን ዲሲ አንድ የውይይት መድረክ በጋራ አዘጋጅተው ነበር። ሙሉ ቀን የፈጀውና የፊታችን እሁድ የሚከበረውን የዓለም የፕሬስ ነጻነት ቀን ምክንያት በማድረግ በተካሄደው ውይይት ላይ ጋዜጠኞች፣ የመብት ተሟጋቾችና አንድ አንጋፋ የዩናይትድ ስቴትስ ዲፕሎማትም ተገኝተዋል። ሰለሞን ክፍሌ ታዲያ ይህንን የጋራ መድረክ ወይም ውይይት ተከታትሎ ነበር። ተከታዩን ዘገባ አጠናቅረዋል። ዓለም አቀፉ የመገናኛ ብዙኃን ማዕከልና ብሔራዊ የዲሞክራሲ ተቋም በጋራ ባዘጋጁት የውይይት መድረክ ላይ በባለጉዳዮቹ የቀረቡ መግለጫዎች ብቻ ሳይሆኑ ከመድረኩ ለቀረቡ ጥያቄዎች መልስ ተሰጥቷል። አስተያየቶችም ተደምጠዋል። ውይይቶቹ በሦስት ተከፍሎ የቀረቡ ሲሆን ዲጂታል ሚዲያ የአፍሪካን መገናኛ ብዙኃን እንዴት እየቀየረ እንዳለ፣ የምርመራ ጋዜጠኝነት በአፍሪካ ያለው ተስፋና የተደቀነበት አደጋ እንዲሁም ነፃውን ሚዲያ ስለ መረዳትና ዓለም አቀፉ ኅብረተሰብ ምን ማድረግ ይችላል የሚሉ ነበሩ በውይይቱ የኢትዮጵያ የናይጄሪያ የኮንጎ የሱዳንና የጋምቢያ ጋዜጠኞችና የሰብአዊ መብት ተሟጋቾች የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ተወካይን ጨምሮ ከድርጅቶች የሲፒጄ እና የፍሪደም ሃውስ ተወካዮች ተሳትፈዋል በዚህ ውይይት የተሳተፉ አብዛኞቹ ማለት እችላለሁ ስለ ኢትዮጵያና መንግሥት ጋዜጠኞችን ለማፈንና ተቃዋሚዎቹን ለመጨቆኛ ይጠቀምበታል ያሉትን የጸረ ሽብር ሕግ ጉዳይ አንስተዋል። የኮሚቴቱ ፕሮቴክት ጀርናሊስት ሲፒጄ የአፍሪካ ጉዳዮች ዋና አስተባባሪዋን ሱ ቫለንታይንን ላስቀድም። ድርጅታቸው በዓለም አስሩ ዋና መንግሥት የዘና ስርጭቶችን በሳንሱር አማካይነት የሚቆጣጠርባቸው ሀገሮችን ስም ዝርዝር በከፊል ባለፈው ሳምንት ይፋ ማድረጉን አንስተው በውይይቱ ወቅት ሲናገሩ እንዲህ ነበር ያሉት። አንዱ አስገራሚ ነገር ከአስሩ ሰባቱ መንግስታት የዜና ስርጭቶችን የሚቆጣጠሯቸው ሀገሮች በዓለም ብዙ ጋዜጠኞችን በማሰር በዋናነት ከታወቁ አስሩ ሀገሮች ውስጥ መሆናቸው ነው። በሲፒጄ ጥናት መሰረት በአሁኑ ወቅት ብዙ ጋዜጠኞችን በማሰር ቁጥር አንድ ላይ የምትገኘው ቻይና ናት። በአፍሪቃ ደግሞ ኢትዮጵያና ኤርትራ ሁለቱም 17 17 ጋዜጠኞችን አስረዋል። ኢትዮጵያን በተመለከተ ለምን ስድስቱን ጦማሪያንንና ሌሎች ጋዜጠኞችን እንዳሰረች ለመረዳት ይከብዳል። መንግስቱ የሚለው ሽብርተኝነትን ያራምዳሉ ነው። መንግስት ይህን ክስ የሚያቀርበው ጋዜጠኞችን ለማፈን በምክንያትነት እንዲረዳው ነው። የሲፒጄዋ የአፍሪካ ጉዳዮች አስተባባሪ ሱ ቫለንታይን በኢትዮጵያ ሳንሱር እንዴት እንደሚሠራ በዚሁ ድርጅታቸው በከፊል ባወጣው ዓመታዊ ሪፖርት ላይ ዘርዝረዋል። በኢትዮጵያ በያዝነው ግንቦት 2007 ለምርጫ ዝግጅት እየተደረገ በመሆኑ ይላሉ ሱ ቫለንታይን መንግሥት የቀሩትን የነጻውን ፕሬስ ህትመቶች ጋዜጠኞቹን በማሰርና ማተሚያና ማከፋፈያ ኩባንያዎቹን በማስፈራራት ጨርሶ አዳክሟቸዋል ብለዋል። ዛሬ ዘጠና ሚሊዮን ሕዝብ ባላት አገር የቀሩት የነጻው ፕሬስ ህትመቶች በጣት የሚቆጠሩ ናቸው ሲሉም አስረድተዋል። ዋና ጣቢያውን እዚህ በዩናይትድ ስቴትስ ያደረገው የመንግሥቱ ተቃዋሚ የኢትዮጵያ ሳተላይት ቴሌቪዥን በቀር ሌላ ነጻ ቴሌቪዥን እንደሌለም አብራርተዋል። ኢትዮ ቴሌኮም የተባለው መንግሥት የሚቆጣጠረው ቴሌኮሚኒኬሽን ኩባንያም ብቸኛው የኢንተርኔት አቅራቢ በመሆኑ ብዙውን ጊዜ መንግስትን የሚተቹ ድረ ገጾችን ያግዳል ሲሉ ሱ ቫለንታይን አስረድተዋል። ወደ ዕለቱ ሌላዋ አስረጂ ኢትዮጵያዊት ጋዜጠኛ ስመኝሽ መንገሻ ልለፍ። ውይይቱ ካበቃ በኋላ አነጋግረታለሁ። ውይይቱን እንዴት እንዳገኘችው በመግለጽ ትጀምራለች። ጥሩ ነበር። አብዛኛው ፎከስ ያደረገው ፕሮፌሽን ላይ በዲጂታል ሚዲያ አጠቃቀምና የዲጂታል ሚዲያ አፍሪካ ውስጥ ያለው ዜና በአሁኑ ሰዓት ምን ይመስላል በሚለው ላይ ፎከስ ያደረገ ውይይት ነበረ። ከኢትዮጵያ፣ ከኮንጎ ና ከናይጄሪያ የመጣን ጋዜጠኞች የየራሳቸውን ና የሀገራቸውን ኤክስፔሪንሶች ሼር አድርገናል እና አፍሪካ ውስጥ ሆነን የተለያዩ ኤክስፔሪንሶችን ከነጻነት ከሌለበት እንደኛ ሀገር ካለው ጀምሮ ነጻነትን ደግሞ በኤክስፔሪንስ እያደረጉ በዲጂታል ሚዲያን በተወሰነ መልኩ ሰክሰስ የተጠቀሙበት ካሉ ሀገሮች እንደ ናይጄሪያ ኤክስፔሪንሶችን ሴር ያረግንበት ነበር ና ጥሩ ነበር። እስቲ ስለ ወቅቱ የኢትዮጵያ ሁኔታ ማለት የነጻው ፕሬስ ጋዜጠኞች ስለሚገጥማቸው ችግር የምታውቂውን አካፊን። ብዙዎቹ በዚህ ውይይት ላይ የተሳተፉ ጋዜጠኞችም አተችተዋል። ጋዜጠኝነት በጠቅላላው ኢትዮጵያ ውስጥ በተለያየ መልኩና በተለያየ ደረጃ ሲጠቁንና ሲጎዳ የኖረ ሙያ ነው። ራሱ መጀመሪያ ደረጃ ሜንስትሪም ሚዲያ የህትመትና የብሮድካስት ሚዲያውን ኢቨን ራሱ ስናየው ከትምህርት ቤት ጀምሮ የተማሩ ሙያተኞችን ከማግኘት ጀምሮ ሳቅም ጀምሮ የኢንስቲትዩሽኖቹ አቅም አለመደርጀት፣ ጋዜጠኞች በቂ ክፍያ ማይከፈላቸው መሆኑ ከነዚህ ጀምሮ ከጋዜጠኝነትን ደግሞ ቫሊውን ፕሮሞት አድርጎ ኤቲካል እና የጋዜጠኝነትን ቫሊዩዎች አውቀው በዛ ቫሊዩ መሰረት የሚሰሩ ጋዜጠኞችን ከማፍራት አንጻር ከዚህ ጀምሮ ጋዜጠኝነት በጣም ወደ ኋላ የቀረ ሙያ ነው። ከዛ ደግሞ ያንን ሁላ አልፈው ደግሞ በልምድም ይሁን በተለያየ መልኩ እራሳቸውን፣ አቅማቸውን በሙያው ካላቸው ፍቅር የተነሳ ሙያ ውስጥ የቆዩት ሰዎችን ደግሞ ስናይ ከመንግስት የሚመጣባቸው ጫና እጅግ በጣም ከእለት ወደ ዕለት ሙያውን ወደ አስከፊ ደረጃ እየመራው የሚገኝ ነው እና በየትኛውም አቅጣጫ ጋዜጠኝነት ነጻ የወጣ ሙያ አይደለም። አሁን ደግሞ በተለይ አሁን ባለንበት አሁን ኤግዛክት ያለንበት ሁኔታ ስንመለከት ከነበረበት በፊት በተለይ ከሁለት ሺ አምስቱ ምርጫ በፊት በተወሰነ መልኩ ታይቶ የነበረው የመሻሻል ሁኔታ ከምርጫው በኋላ በጣም እየወረደ ሄዶ አሁን ጥራሽ ሙያውን ኢቨን ፕራክቲስ ማድረግ የሆነ የሆነ ዴንጀር ውስጥ እንደ መግባት ተደርጎ የሚወሰድበት ጊዜ ላይ ደርሰናል። ጋዜጠኛ ማለት በራሱ ብቻ እንኳን የሆነ መጥፎ ነገር ውስጥ የገባ ሰው ተደርጎ ሕብረተሰቡ ለጋዜጠኛ የሚያዝንበት ጊዜ ላይ ደርሰናል። እና በጣም አሳዛኝ እና እነዚህ አሉ የሚባሉ ችግሮችን ለመፍታት ምን መደረግ አለበት? አሉ የሚባሉትን ችግሮች ለመፍታት በመጀመሪያ ደረጃ የተወሰነ የተወሰነ ሚዲያ ስፔስ ያስፈልጋል። መንግስት በተለይ በነጻ ሚዲያው ላይ ኃይለኛ እያሳረፈ ያለውን በትር በተወሰነ መኳሴስ ማንሳት አለበት። ህጎቹ መላላት መቻል አለባቸው። የጸረ ሽብር ህጉ በተለይ ደግሞ በቀጥታ ጋዜጠኞችን ታርጌት እያደረገ ያለበት ጊዜ ላይ ያለ ነው እና አብዛኛው ጋዜጠኛ እንደውም ትልቁ ፊሩ የሰጣራ ስብርተኛ ህጉ ታርጌት ያለመሆን ፊርም ያለበት በሱ ምክንያት በጣም ብዙ ሰዎች ሙያውን እንዲለቁ ተገደዋል። በጣም ብዙ ምክንያቱም የሙያ አጋሮቻቸው ወደ እስር ቤት ሲወረወሩ እያዩ ስለሆነ፣ ስለዚህ ህጉ በጣም መላላት አለበት። ከዛ ህጉ ላልቶ የሚያሰራ ሁኔታ አገሪቱ ውስጥ ሲፈጠር ደግሞ ጋዜጠኞች ካፓሲቲያቸው መገንባት አለበት። ትሬኒንጎች ያስፈልጓቸዋል። ኤክስትሪም የሆነውን ያሰራር ዘዴ ትቶ ባላንስ የሆነ ትክክለኛውን የጋዜጠኝነትን መርሆ የተከተለ ትሬኒንጎች ሊዘጋጅላቸው ይገባል። ወይዘሪት ስመኝሽ መንገሻን አመሰግናለሁ። የተከበራቸው አድማጮች የኢትዮጵያ መንግስት ብዙ ጊዜ ስለ ጋዜጠኞች ሲናገር ሀገሪቱ ውስጥ በሚጽፈው ወይም በሚያቀርበው ዘገባ ምክንያት የታሰረ ወይም የሚታሰር ጋዜጠኛ የለም በማለት ነው። የጸረ ሽብር ህጉም የሀገሪቱንና ህዝቧን ጸጥታ ለማስጠበቅ ይበጃል ይላል። አድማጮች የማስተካከያ ይኖረናል። ከዚህ ቀደም በቀረበውና ከዚህ ቀደም ብሎ በቀረበውና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በመጪው ሳምንት ኬንያና ጅቡቲን እንደሚጎብኙ በተጠቀሰበት ዘገባ ላይ ጆኒ ካርሰን የተናገሩትን ማስተካከያ ይኖረናል። የኢትዮጵያ የዩናይትድ ስቴትስ ጠንካራ ወዳጅ ሆና ቆይታለች ካለፈው አስርት ዓመታት ወዲህ በኢኮኖሚና በማህበረሰባዊ ረገድ መሻሻል አሳይታለች፣ እድገቷም እንደቀጠለ ነው ነው ያሉት። አገሮች በምጣኔ ሀብት ረገድ እያደጉ ሲሄዱ፣ በፖለቲካ ውክልና ረገድም መሻሻል መቻል አለባቸው ነው ያሉት። የኢትዮጵያ በአፍሪካ ቀንድ ወሳኝ ሀገር ናት፣ ለዩናይት ስቴትስም ወሳኝ ናት። አገሮች በፖለቲካ በማህበራዊ፣ በኢኮኖሚም ረገድ መሻሻላቸው የሚቀጥል መሆኑ ጠቃሚ ነው ማለታቸውን በማስተካከያ ይወሰድልን። አድማጮች አሁን ቀጣዩ ቅንብር ሴቶችና ቤተሰብ በቅርቡ ሊቢያ ውስጥ እስላማዊ መንግሥት ብሎ ራሱን የሚጠራው ቡድን በኢትዮጵያውያን ላይ ያደረሰው የግፍ ግድያ ሀገር ውስጥና በመላው ዓለም ባሉ ኢትዮጵያውያን ዘንድ ብርቱ ሐዘን፣ ቁጣና ውግዘት ሲሰማ ቆይቷል። በሜዲትሬንያን ባህር በተገለበጠው ጀልባ በመቶች የተቆጠሩ ሰዎች ሕይወት መጥፋቱ፣ በደቡብ አፍሪካ በውጭ አገር ሰው ጥላቻ ላይ የተመሠረተው ጥቃትና በየመን በጦርነቱ ለተጠመዱት እንድረስላቸው የሚለው ጥሪም ተፋፍሞ ቆይቷል። ይህንኑ በማስመልከት የኢትዮጵያ ሴቶች መብት ማዕከል መግለጫ አውጥቷል። የማዕከሉን ፕሬዚደንት ዶክተር ማይገነት ሽፈራውን ቆንጅታዬ አነጋግራለች። በጣም አመሰግናለሁ። ንግግሬንም ከመጀመሪያ በፊት በሊቢያ ውስጥ በተደረገው ሁኔታ ወንድሞቻችን በተገደሉት ስለ እነሱ ያለንን ሀዘን ለመግለጽ በእኔና በድርጅቱ ስም እፈልጋለሁ። ለቤተሰቦቻቸውም ደግሞ እግዚአብሔር ጽናቱን ይስጣቸው። በጣም መሪር ሀዘን መሆኑም ይገባናል እና ይህን ከተናገርኩ በኋላ ኢትዮጵያ ውስጥ የኢኮኖሚ ችግር አለ። ሀገሪቷ በጣም በከፍተኛ ደረጃ እየለማች ነው እየተባለ ነገር ግን ይሄ ልማቱ ለሰፊው ሕዝብ ደርሷል የሚለው ጥያቄ ነው ትልቁ። እኛ እንደምናውቀው ኢትዮጵያ ውስጥ በጣም ኃይለኛ ችግር እንዳለ ነው የኑሮ ችግር ማለት ነው። እና ይሄ የኑሮ ችግር ደግሞ ለሰፊው ሕዝብ በጣም ከባድ ሆኖበታል። እርግጥ ጥቂቶች ሰዎች ጥሩ የተደላደለ ኑሮ ሊኖሩ ይችላሉ። ግን በብዛት ያለው ኢትዮጵያ ሕዝብ ግን በችግር ላይ ነው ያለው። በዚህ የተነሳ ሰዎች ራሳቸውንም ለመጥቀም፣ ቤተሰቦቻቸውንም ለመርዳት ስደትን መርጠዋል። ስደት ደግሞ በጣም በጣም አስቸጋሪ ነገር ነው እና ከተሰደዱም በኋላ ደግሞ የሚደርስባቸውን ከዚህ በፊትም በልዩ ልዩ ኮንፈረንስ አስረድተናል በስቃይ እንዳሉ በአረብ ሀገር በሌላም በሌላም ሀገር ያሉ ኢትዮጵያውያ ኖች ደልቷቸው አይደለም የሚኖሩት ሁለት ሶስት ስራ እየሰሩ ለራሳቸውና ለቤተሰቦቻቸው ገንዘብ ለመላክ እና ይሄ ሁሉ የመጣው እንግዲህ ሀገራቸው ውስጥ ለመኖር ስላልቻሉ፣ ከኢኮኖሚም በላይ ደግሞ ሪሊ የፖለቲካ ጉዳይ ደግሞ ትልቅ ትልቅ እሹ ነው። ምክንያቱም ብዙ ሰዎች ደግሞ የሚሰደዱት ሀገራቸው ውስጥ መብታቸው ስላልተጠበቀላቸው፣ ለመናገር፣ ለመጻፍ፣ ለመሰብሰብ እድል ስለሌላቸው፣ ህገ መንግስቱ ራሱ መንግስት ስላላከበረው፣ ለመብታቸው የተነሱ ሰዎች እስር ቤት እየማቀቁ ናቸው። ጋዜጠኞች እስር ቤት ናቸው። ኢትዮጵያ ውስጥ ስለ መብት መከራከር ኦልሞስት ተከልክሏል። ምክንያቱም የሲቪል ሶሳይቲ ህግ ብዙ ነገሮችን አቅቧል እና የተሻለ ነገር ይኖር ይሆናል ብሎ ነው ከሀገሩ የሚወጣው። መንግስት በአንጻሩ በተለይ እነዚህ በአይሲስ የተገደሉት እና በደቡብ አፍሪቃም የደረሰው በተለይ በየመንም እንደዚሁ በብጥብጡ ምክንያት ለአደጋ የተጋለጡትን ሰዎች አስመልክቶ ወደ ሀገራቸው ወደ ሀገር ቤት መመለስ የሚፈልጉትና በልማት ተካፋይ ለመሆን የሚሹትን ለማምጣት ዝግጁ ነን እያለ ነው መንግስት። እንግዲህ ይሄ ነገር እኮ አሁን አንዳንድ ጊዜ ይገርመኛል። በጣም ትልቅ ነገር ካልመጣ እንደነግጡ ይሄ የአረብ ሀገር ያሉ ኢትዮጵያውያኖች ወንዶችም ሴቶችም ስቃይ እኮ የቆየ ነው የእኛ ድርጅት እንኳን ከተመሰረተ ጀምሮ ተቀዳሚ አድርገን የወሰድ ነው የዚህኑ ጉዳይ ነው እና ብዙ ሰዎች በስቃይ ላይ ነበር የሚኖሩት ራሳቸውን የሚገሉ አሉ በሽተኞች ሆነው የወጡ አሉ በየሀገሩ በስቃይ ስለደረሰባቸው መንግስት ለነኚህ ሰዎች ለዜጋው ውጭ ሀገር ላሉ ዜጋዎች ያደረገላቸው ነገር የለም እና እንደውም ለእኛ ሪፖርት እንደሚደርሰን ኤምባሲው አይረዳቸውም እና እነኚህ ይሄ የቆየ ነገር ነው። በሁለተኛ ደረጃ ደግሞ ምን አይነት ስራ ነው የተዘጋጀላቸው? ሴም ቲንግ በከሳውዲ አረቢያ እኮ የተመለሱ ኢትዮጵያውያኖች እንደገና በሌላ መንገድ ወጥተዋል ከሀገራቸው። እሱ ራሱ የሳውዲ አረቢያ የተመለሱ ጊዜ የነበረው ጭቅጭቅ ከመንግስት ጋር ይሄ ነበር፣ ህዝባችሁን ሲሰቃዩ እንዴት አድርገው ኤምባሲ ሊረዳ እንዳልቻለ እና አሁን ተመለሰ ሲመጡ ደግሞ ምን አይነት ስራ ነው ያለው። እሱ ነው የስደተኞቹ ጥያቄ እኛም ጋር ሚደርሰን እሱ ነው እርግጥ፣ በስቃይ ላይ ያሉት ሰዎች በተለይ በሊቢያ፣ በየመን በግድ መውጣት አለባቸው። ግን የእነሱ ፈቃድ ነው የት እንደሚሄዱ። አቋምኛ ልንወስድ አንችልም ይግቡ አይግቡ ብለን። እኛ አቋማችን የሰብአዊ መብት መጠበቅ አለበት እነ ኢትዮጵያውያን መብት በያለበት መጠበቅ አለበት የሚለው ነው። ግን ከእነሱ እንደምንሰባው ነው በችግር በችግር የወጣ ህዝብ ነው። እኔ ኮ ተሰድጅ የወጣሁት እናትና አባቴ ልረዳ እህቶች ወንድሞች ልረዳ እንደዚህ ስቃይ ደርሶብኝ ነው የሚሉት። አንዳንዶቹ ደግሞ ራሳቸው ቤተሰቦቻቸው በልጅነታቸው ናቸው የላኳቸው ገንዘብ እንዲያመጡ። እና እነኝህን ሰዎች ተመልሳችሁ ግቡ ለማለት እኛ አንችልም፣ ግን ባሉበት ባሉበት አገር ህጉ እንዲስተካከልላቸው የሌላ ሀገር ሰዎች እኮ ይሄን ያደርጋሉ። የባንግላዴሽ የፊሊፒኖ ሰዎች መንግስታቸው ነው የሚከራከርላቸው ነው አሁን ዓለም የተለወጠችበት ሀገር ነው። ሁሉ ሰው በየሀገሩ እየሄደ ነው የሚሰራው። ለምን ወጡ አንልም፣ እኩኛ ራሳችን ወጥተናል። ግን ያለንበት ሀገር የእኛን መብት የሚያስጠብቅ ሀገር ነው። መብት የማይጠበቅበት ሀገር ግን ኤምባሲያችን ማስጠበቅ አለበት የእኛን መብት። የሊቢያ ጉዳይ ደግሞ ሪሊ አሁን አዲስ የመጣ ነገርም አይደለም። ሊቢያም የመንም በጣም አደገኛ ሁኔታ ነው። ሊቢያ የሰው እንትናቸው፣ ኩላሊታቸው እየተቆረጠ እየተሸጠ ይሄን ሁሉ የተሰማ ነገር እኮ ነው የቆየ ነገር ነው። የመን ሳውዲ አረቢያ ያስወጣች ጊዜ ጀምሮ ሳውዲ አረቢያና የመን ቦርደር ላይ ብዙ ኢትዮጵያውያኖች በረሃ ውስጥ ቁጭ ብለዋል የጮሁ ናቸው። እርግጥ አሁን ደግሞ ጦርነቱ ስለመጣ በጦርነቱ ምክንያት ደግሞ ሌላው ሀገር ህዝቡን ሲያስወጣ እነሱ እዛ እየተጽቅድት ብላሉ ነው ያሉት። እና ይሄ ሁሉ አለ እኛ አንድ ትንሽ ድርጅት ለማድረግ የምንችለው ይሄንን ብሶታቸውን ለአለም በአለም ደረጃ ማሰማት አንድ ትልቁ ነገር እና ያ ደግሞ ምናልባት ምላሽ ያገኝ ይሆናል በማለት ነው። በጣም አድርጌ ያመሰግናለሁኝ፣ ዶክተር ማይገነት። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሱዳን ውስጥ ካለፈው ሚያዝያ የ13 ቀን እስከ 16 በተካሄደው ብዙ የፖለቲካ ፓርቲዎች ባልተሳተፉበት ብሔራዊ ምርጫ ፕሬዚደንት ዑመር ሐሰን አልበሽር እና ብሔራዊ ኮንግረስ የተባለው ፓርቲያቸው እንዳሸነፉ ተገልጿል። የመራጮች ቁጥር በማነሱና በአንዳንድ ቦታዎች የምርጫ ወረቀቶች ማቅረብ ላይ ችግር በመፈጠሩ የምርጫው ጊዜ እንዲራዘም ተደርጎ ነበር። ይሁንና በምርጫ ዘመቻው ገደቦች ተደቅነዋል። በሀገሪቱ ለግጭቶች ምክንያት የሆነውን ነገር ለይቶ ለማወቅ እንዲቻል ከታጠቁና ካልታጠቁ ተቃዋሚ ኃይሎች እንዲሁም ከሲቪሉ ማህበረሰብ ጋር ብሔራዊ ውይይት እንዲካሄድ የተደረገውን ስምምነት መንግስት በተግባር ላይ አላዋለም በሚል ተቃውሞ ለፕሬዚዳንትነት ሊወዳደሩ የነበሩት ሰዎች ከውድድሩ በመውጣታቸው የምርጫው ጊዜ ለአራተኛ ቀን እንዲራዘም የተደረገ ቢሆንም እንኳን የመራጮች ቁጥር ውሱን እንደነበር ተዘግቧል። ሶስቱ አጋሮች ዩናይትድ ስቴትስ፣ ኖርዌይ እና ብሪታንያ የሱዳን መንግስት ነፃና ፍትሐዊ ምርጫ ባለማካሄዱ አዝነዋል። በፖለቲካ ነጻነት ላይ ገደብ ማድረጉ በሱዳን ህገ መንግስት ላይ የሰፈረውን መብት ይጻረራል። በብሔራዊ ምርጫ የሚሳተፉትና ድምፅ የሚሰጡት ሰዎች ካነሱባቸው ምክንያቶች መካከል ተአማኒ የሆነ ብሔራዊ ውይይት አለመካሄዱና በሀገሪቱ ግጭት መቀጠሉ ነው። የሱዳኑ ምርጫ ውጤት ተአማኒ የሱዳን ህዝብ ፍላጎት ነጸብራቅ ተደርጎ ሊታይ አይችልም በምርጫው ወቅት የተፈጸመውን የኃይል ተጠቃሚነት ተግባርን እናወግዛለን ግጭት እንዲቆም ትርጉም ያለው የአስተዳደር ለውጥ እንዲደረግና ዘላቂ መረጋጋት እንዲኖር በሰላማዊ መንገድ ሁሉን አቀፍና ህጋዊ የፖለቲካ ውይይት ለማካሄድ የሚሹትን እንደግፋለን ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎችን ከአሉላ ከበደ እነስማ። ኢትዮጵያ እስር ላይ የምትገኘውን ጋዜጠኛ ሪዮት አለሙን ቪየትናም ደግሞ ጋዜጠኛ ታፎንግታንን እንዲለቁ ዩናይትድ ስቴትስ ጠየቀች። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትካ ናቸው ዛሬ ለጋዜጠኞች በሰጡት መግለጫ ይህንን የመንግስታቸውን ማሳሰቢያ ያስተላለፉት። የተባበሩት መንግስታት ለቅዳሜው የኔፓል መሬት መንቀጥቀጥ ሰለባዎች ዛሬ ምግብና መድኃኒት ማከፋፈል መጀመሩን አስታወቀ። በአደጋው የሞቱት ሰዎች ቁጥር ከአምስት ሺህ በላይ እንደሆነም ተገልጠዋል። የዓለም ምግብ ፕሮግራም በጎርካ አካባቢ የያዘውን የነፍስ አድን ጥረት የኔፓል ባለስልጣናት ለተጎጂዎች ምግብ ውሃና መጠለያ በማቅረብ ሁኔታውን ለማሻሻል ከያዙት መረባረብ ጋር ገጥመዋል። ይህ በእንዲህ እንዳለ አሳሽ ጓዶች በመሬት ነውጡ ከፈራረሱ ህንፃዎችና መንገዶች ስር የተቀበሩትን ለማውጣት ዛሬም ጥረታቸውን ቀጥለዋል። ትናንት ማታ የፈረንሳይ እርዳታ ሰጪ ሰራተኞች ካትማንዱ ከተማ ውስጥ አንድ የመኖሪያ ቤቱ በላዩ ላይ ተደርምሰው ለሰማኒያ ሰዓታት ከቆየ በኋላ በህይወት የተፈረፈ ሰው ለማውጣት ችለዋል። በዋሽንግተን የአንድ ሳምንት ጉብኝታቸውን የቀጠሉት የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ብዙም ያልተለመደውን በዩናይትድ ስቴትስ ኮንግሬስ ፊት ንግግር የማድረግ ክብር ይሰጣቸዋል። ትናማታም ለክብራቸው በዋይት ሀውስ ቤተ መንግስት ደማቅ የራት ግብዣ ተደርጎላቸዋል። ፕሬዚዳንት ባራክ ኦባማ በቤተ መንግስቱ የተቀበሏቸውም የጃፓንም ባህላዊ ግጥም በሆነው በሃይኩ ሲሆን ለጤናችን ሲሉ ያጓጯቸው ብርጭቆዎች የተሞሉት ደግሞ በሻምፓኝ ፈንታ ከሩዝ በሚሰራውና ሳኪ በሚባለው የአልኮል መጠጥ አይነት ነው። የሳውዲ አረቢያው ንጉስ ሳልማን ቢን አብዱላዚዝ ዛሬ በካቢኔያቸው ዋና ዋና የስልጣን መንበሮች ሽግሽግ አደረጉ። የቀድሞ መከላከያ ሚኒስትር የወንድማቸው ልጅ ሙሐመድ ቢን ናይፍ አዲሱ ልዑል አልጋወራሹ ነው። አዲሱ ሹመት ንጉስ ሳልማን የቀድሞውን የሳውዲ አረቢያ ንጉስ አብዱላን ሞት ተከትሎ ባለፈው ጥር ወር በትረ መንግስቱን በወረሱበት ወቅት ነበር ከአባታቸው የሚወለዱት ወንድማቸው ሙክሪን የልዑል አልጋ ወራሽነቱን መንበር የተረከቡት። ንጉሱ ዛሬ ይፋ ባደረጉት ሌላ ተያያዥ ውሳኔያቸው በዩናይትድ ስቴትስ የሳውዲውን አምባሳደር አዴል አልጁቤርን የረዥም ዘመን ዲፕሎማቱን ሳውድ አልፈይሳልን እንዲተኩ አዲሱ የሀገሪቱ የውጭ ጉዳይ ሚኒስትር አድርገው ሾሟቸዋል። የንጉሱ ልጅ ሰላሳ አመቱ ልዑል ሙሐመድ ቢን ሳልማንም አዲሱ ምክትል አልጋ ወራሽ ሆኖ ተሹመዋል። ቶጎ ውስጥ ባለፈው ቅዳሜ በተካሄደው ምርጫ ስልጣን ላይ ያሉት ፕሬዚዳንት ፎሬ ናሲምቤ እስካሁን ባለው ውጤት ሲያሸንፉ አስመራጭ ባለሥልጣናቱ ገልጠዋል። የምርጫ ኮሚሽኑ ሊቀመንበር በሰጡት መግለጫ ሚስተር ናሲንግቤ አንድ ነጥብ ሁለት ሚሊዮን ድምፅ ማለትም ሀምሳ ዘጠኝ ከመቶ ሲያገኙ ዋና ተፎካካሪያቸው 35 ከመቶ አግኝተዋል። ሚስተር ናሲንግቤ በምርጫው ማሸነፋቸው ሙሉ በሙሉ ከተረጋገጠ ቤተሰባቸው በምዕራብ አፍሪካዊቱ ሀገር መንበር ስልጣን ከግማሽ ዓመት ምዕተ ዓመት በላይ መዝለቁ ነው። የፈረንሳይ የቀድሞ ቅኝ ግዛቷን ለ38 ዓመታት ካስተዳደሩ በኋላ ባረፉት አባታቸው ኢያዴማ እግር እኚህኛው የተተኩት እንደ አውሮፓውያን የዘመን አቆጣጠር በ2005 ዓ ምት መሆኑ ይታወሳል። የኒጀር መንግስት በቻይድ ሐይቅ የምትገኝ አንዲት ደሴት ለመቆጣጠር ባለፈው ሳምንት መጨረሻ ከቦኮ ሀራም ታጣቂዎች ጋር በተካሄደ ውጊያ አርባ ስድስት ወታደሮች እና ሀያ ስምንት ሲቪሎች ተገደሉ ሲል አስታወቀ። ይህ በዚህ እንዳለ የናይጄሪያ መንግስት ወታደሮች በግዙፉ የሳምቢሳ ደን የመጨረሻው የቦኮ ሃራም ተዋጊዎች ምሽግ ከነበረው አካባቢ ወደ ሶስት መቶ የሚሆኑ ልጃገረዶችና ሴቶችን ማስለቀቃቸው ታውቋል። አድማጮች የማጠቃለያ ወሬዎቹ እነኚሁ ነበሩ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌ እና አሉላ ከበደ ነን። ሰላም ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅታችን ይቀጥላል። በእኛ በኩል መልካም ምሽት ተናደሩ። Voice of America!